በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነሱ ቀረበ፣ የጌታም ክብር በዙሪያቸው አበራ። ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው ነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፤ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሆን ሰላምን በምድር ለሰውም በጎ ፈቃድ። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። ሃፒ በርዝዴይ ቱ ዩ Happy birthday to you. Happy birthday, baby Jesus. Happy birthday to you. Ladies and gentlemen. Ladies and gentlemen. Ladies and gentlemen. It is my, my pleasure to introduce to you. Man, what, Man, what is, is this? Africa's Lobbies DJ. DJ Factory on the 1 and 2. One love, forgive I miss you. Mm -hmm. በመላው ዓለም የምትገኙ የተከበራችሁ አድማጮቻችን መልካም የገና የፈረንጆች ገና በዓል በማለት ፕሮግራሜን የሚጀምረው ዲጄ ፋቱ ነኝ። ከዚህ ከአሜሪካን ድምፅ ሬዲዮ በቀጥታ የምናስተላልፍላችሁ ጋቢና ቪኦኤ ወይንም አርባአርብ ደግሞ ጋቢና ሚውዚክ የተሰኘውን ፕሮግራሜን ጀምሬያለሁኝ። እንግዲህ መልካም በዓል በመመኘት ጀምራለሁኝ። የአሜሪካን ሀገር ፕሬዚዳንት ባራክ ኦባማና ሚሸልም እንደዚህ ይላሉ። ዛሬ ከቤተሰቦቻችሁ ከምትወዷቸው ጋር የምታሳልፉት ቀን ነውና ጊዜያችሁን ብዙ መያዝ አልፈልግም። የዋይት ሃውስ የገና በዓል አከባበር ከዓመቱ ሁሉ እጅግ ውብ የሆነ ጊዜ ነው። አዳራሾቹን በማስዋቢያዎች በገና ዛፎችና በድንቃድንቅ የገና ጌጦች እንሞላቸዋለን። እናም ዛሬ የእኛ ቤተሰብ የኢየሱስን መወለድ በመላ አገራችን ከሚያከብሩ ሚሊዮኖች ጋር አብሮ ያከብራል የሕፃኑን መወለድ ብቻ ሳይሆን ዓለምን የለወጠውን ለታመሙና ለተራቡ በችግር ላይ ላሉም የመድረስን ከሁሉም በላይ ደግሞ ራሳችንን የምንወደውን ያህል እንዲሁ እርስ በራሳችንም እንድንዋደድ የሚነግረንን መልእክት መወለድም እናከብራለን። ይህ የበዓል ሰሞን በዚህ መልእክት መሠረት እንኖር ዘንድ ልዩነቶቻችንን ልናስወግድ ቤተሰቦቻችንን፣ ጓደኞቻችንን እና ጎረቤቶቻችንን ከፍ ከፍ ልናደርግ ያስተሳሰሩንን እሴቶች ልናጠናክር ዕድሉን የምንጠቀምበት እንዲሆን ተስፋ እናደርጋለን። እንደ አገር ደግሞ ይህ በዓል ማለት ለሁላችንም ደህንነት የቆሙ የተሰውልንን ወታደሮቻችንንና አርበኞቻችንን የምናመሰግንበት፣ የምናደንቅበት፣ ክብራችንን የምንገልጽበት ነው። መልካም ገና ይሁንላችሁ። አምላክ ሁላችሁንም ይባርክ። This time, face down, out, am going to go. This is ከበዓላት ሁሉ በጣም እጅግ ደስ የሚለኝ በዓል ነው የገና በዓል መንፈሱም በጣም ጥሩ ነው። የቤተሰብ ነው፣ ሁላችን ተሰብስበን በአንድ ላይ የምናከብረው ነው። አንድ እርስ በርስ ደግሞ ስጦታዎች እየተለዋወጥን ያለንን አክብሮትና ፍቅር የምንገልጽበት በዓል ነው። በጣም ደስ ይለኛል። ገና ደግሞ እንደዚህ ከቪኦኤ ከዲጄ ፋቱ ጋር ሞቅ ደመቅ ብሎ እስከ አስራ ሁለት ሰዓት በዚህ አቆጣጠር ወይም በኢትዮጵያ እስከ አንድ ሰዓት ተኩል እስከ ሁለት ሰዓት ይተላለፋል። ጆኤል ኦስቲን እና ቪክቶሪያ ኦስቲን ይባላሉ። የታወቁ የመጽሐፍ ቅዱስ አስተማሪዎች ናቸው። እነሱም መልካምኞታቸውን ይገልጻሉ። በዚህ የገና ሰሞን የማይነጥፉት ውስታዎችን ለማኖር ታላላቅ እድሎች አሏችሁ። የምትወዷቸውን ሰዎች ለማስታወስ ከእነርሱ ጋር ለመሆን ጊዜ ይኑራችሁ። ሸጋ የምትሏቸውን ስጦታዎችና የበዓል ምግቦች ለመግዛት በምታደርጉት ሩጫ ውስጥ አትጥፉ። የዚህን ጊዜ ተአምራት ሳታገኙ አታባክኗቸው ታገኟቸው ዘንድ እግዚአብሔር የባረከላችሁን ሰዎች አትጧቸው። ፈገግታን ተጋሩ፣ ተቃቀፉ። ሕይወታችሁን ከተሳሰራችኋቸው ሰዎች ጋር ተካፈሉ። በስጦታዎቻችሁ ራሳችሁ ለሌሎች በረከት ትሆኑ ዘንድ ዕድል አላችሁ። በዚህ ወቅት ምናልባት አዲስ ልምድ ትጀምሩ፣ የእናንተ ጸጋና ችሮታ ለሚያስፈልጋቸው ቤተሰቦች እጃችሁን ትዘረጉ ይሆናል። ለዚህ ደግሞ ይህ የገና ወቅት ታላቁ አጋጣሚያችሁ ነው። በኦባማስ እናንተ ኦስቲን በተከታታይ እንደዚህ ካሉን፣ ደግሞ እስቲ ወደ ወዳጆቼ ልመለስ። ሁለት ወዳጆቼ ጋር ደውያለሁ። መስመር ላይ ያሉ ከኢትዮጵያ ዲጄ ዎች ወይም ምኞት ኃይሉ ይባላል። አብረን ዲጄ እንሰራ ነበር፣ ኢትዮጵያ ብዙ ጊዜ አብረን አሳልፈናል። ሌላው ደግሞ ወንድሜ ምለው ሄኖክ አበበን ነው። ሙዚቀኛ ነው። አሁን በካናዳ ነው ኑሮውን የሚያደርገው። ጋይስ እንዴት ናችሁ? አላችሁ አለን፣ አለን፣ አለን፣ አለን። እሳሱ እንደምን አለን፣ አለና፣ አለና ሰላም ነው። ከስንት ጊዜ በኋላ ነው የተገናኘ ነው። ያው እንገናኛለን ፌስቡክ ላይ እናወራለን በተለያዩ አጋጣሚዎች ግን እንደዚህ አንድ ላይ ሆነን አውርተን አናውቅም። ማለት ሦስታችን ካወራን በጣም ረጅም ጊዜ፣ በጣም በጣም ስንት ጊዜ፣ አምስት ዓመት ያልፋል። ሆፕፉሊ ያልፋል። ሄኖክ ደህና ነው። ሄኒ አምስት ዓመት ቢጀዊሽ እንዴት ነህ? አለ ያለ ልበል እንዴ አ ሲ ሲ ሲ ይበቃል ይበቃል። ያዘኛ ባዜ ስማ ያምላልሰኛል እኮ ካናዳ ሁልጊዜ እዚህም ደረስ ብለህ ሄላላ። እኔ ቀድሜ እንኳን አደረሳችሁ ልበል ሁለት ወንድሞቼ እንዴት ናችሁ? እሺ እንኳን አደረሳችሁ። እንኳን አብሮ አደረሰን። ሜሪ ክርስማስ ለሁላችሁ። እንዴት ናችሁ? ኑሮ እንዴት ነው? በያላችሁበት እንዴት ነው? ገና የፈረንጆች ገና ነው። እንዴት እያደረጋችሁ ነው? ታላቅ ቅደማ እኔ ልቅደም። እኔ ነኝ ታላቅ። አሪፍ ነው። እኛ ጋር ያለው ያው የፈረንጆች ገና ነው። ያው ኢትዮጵያ ውስጥ ብዙም እንደ ኢትዮጵያ ገና ብዙም አይከበርም፣ ግን አንዳንድ ቦታዎች ላይ ኢቬንቶች አሉ ፓርቲዎች ይዘጋጃሉ። ደስ ይላል። ስ ክሪስማስ አሪፍ ነው በጣም። ወደ ካናዳ ስንሄድ ካናዳ ደግሞ ያው እንግዲህ እንደምታውቀው ተመሳሳይ ነው ከአሜሪካ ጋር። አንድ አይነት አከባበር ነው ያለን እዚህ። ያው የእነሱን ክሪስማስ ሞቅ ደመቅ ባለ ሁኔታ እንግዲህ አብረን እያከበርን ነው። የሚቀጥለው ሳምንት ደግሞ የእኛን በዓል በጉጉት እየጠበቅን ነው። ደስ ይላል፣ ደስ ይላል። ናፍቆትስ እንዴት ይዟችኋል? ማለት ሄኖክ እኔ ናፍቆቱ እንግዲህ አንተን እንኳን በመሀል መጥቼ ዲሲን ማግኝቻ ያለው ዊሽ እንኳን በጣም ናፍቆኛል። ሀገሬም ናፍቆኛል ግን አሁን በቅርብ ስለሚሄድ ሁሉም ነገር ይፈታል። በጣም አሪፍ። ናቲንም ላስገባው አስቤ ነበረ እና አልተሳካልኝም። ብደውልለት ብደውልለት እንግዲህ አይቲንክ እነሱ ጋር መችተዋል መሰለኝ፣ ወይ ተኝቶ ይሆናል። ሶስታችሁ የተለየ ነገር አላችሁ አይደል? የማውቀው ነገር አለ የተለየ። በጣም አብራችሁ ነው በዚህ ኢንዱስትሪ ውስጥ አብራችሁ ያደጋችሁት ብዬ አስባለሁኝና የምትሉት ነገር አለ በዚህ ላይ ከዛ ሙዚቃ ሰምተን ደግሞ እንመለሳለን እንግዲህ አጠያየተ ፋትስ ወይ ውሽን ስትጠይቅ ወይ ለውሽ ወይም ለሄኖ በልኩል እንዳናወራ ከአንተን ጀምር አንተ ስለሆንክ ታላቃችህ እሺ ግድ የለም ወስዳለሁ ታላቅነቱን ችግር የለውም ግን ምንድን ነው ያው ከናቲም ጋር መጀመሪያ በጭፈራው ደራ ላይ ከዛም በፊት በስቤት ባንድ አብረን እንደገና ከዊሽም ጋር በተለያዩ አጋጣሚዎች የተለያዩ መድረኮች ላይ እንዲሁም በጓደኝነት በወንድምነትም በሙያውም ላይ ብዙ አይነት ነገር እየተነጋገር እናሳልፈናል። ልሙስ ከአስር ከአስራ ሁለት አመት በላይ ማለት ነው ከልጅነታችን ጀምሮ እንተዋወቃለን። ናቲ ማንን አግኝተህ በዚህ ሰዓት ብትቀላቅለው? ና ከአውስትራሊያ እሱም ገብቶ ቢያወራ ደስ ይለኝ ነበር። እሱንም ስሜት እንዳልከው አላገኘውም፣ ግን ይህኔ በዚህ መልኩ ይሆናል ሀሳብ የምገልጠው የዊሽን እስቲ ደግሞ ዊ አሁን ኦልሞስት ስተናግሮታል። ያው በጣም ከጓደኝነትም ያለፈ ወንድምነት ነገር ያለን ከናቲ ጋር ኢንፋክት፣ የምታወቅ እንደውም ናቲ ሙዚቃም ሳይጀምር ነው እኔም አውቀዋለሁ። ኬሎክ በፊት አውቀዋለሁ። ከዛ ጊዜ ጀምሮ እንግዲህ እስካሁን በወንድማማችነት በጓደኝነት ነው ያለ ነው አገር ያየ ሲል አሁንም ወንድምነት ባለ ናቲልም ሄኖክንም በጣም ነው መወዳቸው። በጣም ነው ማከብራቸው። በዚሁም አጋጣሚ ሜሪ ክርስትመስ ብያለሁ። በጣም ደስ ይላል። በጣም ደስ ይላል። እኛም እንደዚሁ እንወዳቸዋለን። አድማጮቻችን የምታደምጡት ከዚህ ከአሜሪካን ድምጽ በቀጥታ የሚተላለፍላችሁን ጋቢና ቪኦኤ ደግሞ አርብ አርብ ከዲጄ ፋቱ ጋር ጋቢና ሙዚቃ የሰኘው ፕሮግራማችን ነው። መስመር ላይ ሄኖክ አበበ ከካናዳ፣ ዲጄ ዊሽ ወይም ምኞት ሀይሉ ከኢትዮጵያ በቀጥታ አብረውን ይቆያሉ። ፕሮግራማችን ይቀጥላል። ሳይለንት ናይት ይሰኛል። ሙዚቃው የሚጋብዛችሁ በማስቀጠል የታወቀ የክሪስማስ ሚዚክ ነው። ይህንን ደግሞ አሪፍ አድርገው ተጫወቱት ብዬ ከማስባቸው ውስጥ ቴምቴሽንስ የተባሉት ባንዱ ወንዶች በአሪፍ ተጫውተውታል። እሱን ጋብዛችኋለሁ። አብረውኝ እንግዲህ በዚህ በቴክኒኩ በኩል የሚያግዙኝ ንጉሱ ታምሬ ነጋዎ እና ቮይቴክ ደግሞ ኢንጂነሩ ነው አብረው ናቸው። እንግዲህ በርቸስቸስ እያልን ገና እያከበርን አብረን እንቆያለን። ከአሜሪካን ድምፅ ሬዲዮ በቀጥታ የአዲሱ ፕሮግራማችን ጋቢና ቪኦኤ ነው ማስተናግዳችሁ። ዲጄ ፋሱ ወይም ሱሩል ግዛቸው ሽፈርነው እባላለሁኝ። በፕሮግራም በፕሮግራሜ ዜና እንደምትሉ ተስፋ አደርጋለሁኝ። ዛሬ ጠዋት ቁርስ እየበላው ሁለት ሰዎች አግኝቼ የነበረ ለሰላሳ ሰባት አመታት በትዳር አብረው ላይ አብረው ኖረዋል። እነዚህ ሰዎች ብርሃነ ተስፋና እለተ ንጉስ እንግዳ ይሰኛሉ ስለ በዓል ዝም እየጠይቂያቸው ነበር እግረ መንገዴን ልክ እንደ አገር ቤት እንደ ባህላችን ዘመድ ከዘመድ ጋር ተጠራርቶ ቤት ያፈራውን ሁሉ አብረን ተቋድሰን ተደስተን ያው አመት በአሉ ለአመት በአሉ የሚያስፈልገውን ነገሮች ሁሉ ቡናችን ጠጥተን እንካፈላለን። አንድ ነገር ብጠይቅ ነገር ብጠይቆት፣ ኢትዮጵያ እያለን ሴቶች ላይ ስራ ይበዛል፣ እዚህስ እንዴት ነው? አብዛኛው እንደዛ ነው። በአብዛኛው ቤት ጫናው ሴት ላይ ነው። ሴት ላይ ጫና አለሽ። በመጠኑ ቢሆን ቢረዱ። በቤት ብቻ ለምናገረው በየቤቱ ያለውን ነው። እኒው አመት በአል ስለሆነ ሴት ይወጣዋል ሴቶች ይወጡታል። ሴቶች ይወጡታል። ያን ያህልም አገሪቱ ላይ እዚህ ሀገር ላይ ያለው ምግቦች ይህን ያህል እንደ ኢትዮጵያ ጊዜ የሚወስዱ አይደለም። ቶሎ ይደርሳሉ። ወይ እንግዲህ በግ አናርድም፣ ግን በግ ታርዶ እንዲመጣልን እናደርጋለን። ኢትዮጵያውያኖች አሉ እዚህ የቆዩ በግርባታ አካባቢ ይሄዱና በጉን አሳርደው ይመጣሉ። የበግ ዋጋ ስንት ይሆን? እዚ እንግዲህ ሙሉ በግ ገዝተን አናውቅም። እኛ የተወሰነ የምንገዛው ግን ከማክሲመም ማክሲመም 200 ብር 200 ዶላር። ምን ቀየሩ? ለምን አንለውጠውም? ወደ ወደ ብር ነው ሙሉ በጋ አይደለም፣ ግማሽ አትሊስት ግማሽ። እና ወንዱ ብዙም በሴቶች ስራው ጫና ይበዛል ብንልም ወንዱ ቤቱን በማጽዳት ስጦታዎችን ፈልጎ በመግዛት ከገበያ የሚበሉትን ለአመት በዓል የሚሆኑትን በማቅረብ ትራንስፖርት በመቻል እንደገና ደግሞ በሴቶች በሚያደርጉት ስራ አፐር ሀንድ ይዞ በመሳተፍ ዘመዶቹን ቁጭ ብሎ ሴቶች በሚሰሩበት ጊዜ ስልክ ደውሎ እንኳን አደረሳችሁ በማለት ማለቴ ጥሩ ተሳትፎ ነው ያለው። ጥሩ ተሳትፎ እንዳለው ነው። ጥሩ ተሳትፎ እንዳለው በዚህ አጋጣሚ ለቪኦኤ እና አቀናጂዎች እንኳን አደረሳችሁ። በዚህ ደግሞ በጀመራችሁ ስራ በርቱ ማለት እንፈልጋለን። በዚህ አጋጣሚ በጣም ደስ ይለኛል። መላው ለሀገሬ ሕዝብ መልካም በዓል እንዲሆንላቸው እመኛለሁኝ። እንደዚሁ ሰላም፣ ጤናና መረጋገትም እንዲኖር ከልብ እመኛለሁ። እዚህ ላሉት የዓለምን ዜናዎች አቀነባብረው እኛ እንድናቅ እኛ አለም እየደረሰች እንድንድን ለሚያስተላልፉልን ዜና ማሰራጫዎችም መልካም በዓል እላለሁኝ። ተመልሻለሁ። ዲጄ ፋት ሱለኝ አብረኝ አሉ ሄኖክ አሉ ዊሽ አላችሁ የሰማችሁ ነው። ግማሽ በግ ሁለት መቶ ዶላር ነው። እንዴት ነው ዊሽ ቆዳው በጎን በጎን እንግዲህ አራጆቹ አስ ምታው። እስኪ ሁለት መቶን ምታው ምታው ለግማሽ በግ ማለት ነው። እና ደስ የሚሉ ካፕሎች ናቸው። ትላልቅ ሰዎች ናቸው ማለት ነው። ጠዋት አግኝቻቸው ይሄን ሁሉ ዓመት በፍቅር መኖራቸው በጣም ደስ ይላል። እግዚአብሔር ይባርክላቸው። አሜን፣ አሜን። ጥያቄ ያስነሳል ይሄኛው። መልስ እንዴት ነው? እናንተ ትዳር እንዴት ነው? ማን ጀምር? ሄኖክ ነው። ያው እንደተለመደው ምንም እኮ መነጋገር አያስፈልግም። ሄኖክ አዎ። ግን ትዳር ያው እንግዲህ እንደ ሳይዛችን ብናደርገው ጥሩ ነበር። አጀማመራችንን እኔ እንግዲህ አስታውን አልያስገኝም ምንም ትዳር ውስጥ አልገባውም። ገና እኔም ትዳር ውስጥ አልገባውም። ጓደኛዬ እናንተ ሀገር ነው ያለችው፣ አትላንታ። የሆናሪያ ትባላለች። በዚሁ ሜሪ ክሪስትማስ ዋ እግዚአብሔር ከፈቀደ እንግዲህ አይቀርም። በጣም በጣም ወዳ ጓደኛ ይነት በጣም ደስ ይላል። በጣም ደስ ይላል። ኮንግራው ኮንግራው። እሺ፣ እኔንም ደብቀህ ነበር። በዚህ አጋጣሚ ነው የነገርከው። ዛሬ ክሪስማስ ፕሬዘንት ነው። አራፓ አረጎ ገለጠ እንዴ ነው። ይሄኔ ምን አዲስ ነገር አለ? አንተ አፕዴት የምታደርገን ነገር አለ? በእኔ በኩል እንግዲህ ፋትዬ አሁን የኢትዮጵያያኖች ኳስ እዚህ በኖርዝ አሜሪካ ቶሮንቶ ይካሄዳል አይደለ? ቶሮንቶ ከተካሄደ በኋላ ለአዲስ አመት ወደ አዲስ አበባ እንደምገባ ነው አፕዴት የማደርግህ ነገር ብነግርህ ነገር በእርግጠኝነት ለአዲስ አመት አዲስ አበባ እንደሆንኩ ነው። ሙዚቃ ውስጥ ያዥኝ እንዳመሌ ብለህ ነበር፣ በመጨረሻ ያዥኝ እንዳመሌ አለ። አሁን ከአልበሙ ላይ ደግሞ ሌሎች የተለያዩ ዘፈኖች አሉ። ሙዚቃውንም እንግዲህ እንደ እግዚአብሔር ፈቃድ ጎን ለጎን እያስኪር ነው። አዲሱንም ሲዲ ቶሎ ባረሰን ማውጣት አላማ አሳብ አለኝ። በጣም ጥሩ ወንድማችንስ፣ ዲጄ ዊሽ ፍቂ ፍቂ ፍቂ ምን አዲስ ነገር አለ? አዲስ ነገር እንግዲህ ያው ክለብ ላይ ምናምን እየሰራው ነው። ማይሚን ክለብ ላይ ብዙም ባልሰራ ኮንሰርቶች ላይ አንዳንድ ቦታ ኢቬንቶች ላይ ይሰራለሁ። ያው የሙዚቃ አልበም እየሰራው ነው። ያው ታውቃለህ፣ አንተም ሄኒም ያውቃል። በዚህ አመት ያው ኦልሞስት ተጠናቋል። አሁን ብዙ ሰው ተረባርቦበታል። አቤል ጳውሎስ፣ ማርቭን፣ አበጋዝ ብዙ ገጣሚዎች ነው የልማ ገብረሀብ ሁሉም ብዙ ነው ተሳትፎበታል። እግዚአብሔር ከፈቀደ የእግዚአብሔር ፈቃድ ከሆነ በዚህ አመት አልበም ይለቃል። በጣም ጥሩ የሆነ የምታሰማን ነገር አለ በድምፅ ድምፅ ሰምተውት ታውቃለች ነው ጌቱን ድምፅ አኔ እንኳን አውቃለሁ፣ ግን አሁን ደግሞ ቢዘፈን ስለናፈቀኝ እስኪ በዘፈን ባይሆንም ሌላ ነገር እንበል ና ደስ እንዳለ ዊ ዊ ክሪስማስ ዊ ክሪስማስ

ስለ ክሪስማስ ታይቅ ያል ነበር ስለ ጊፍት፣ ስለ እንዴት እንደምታከብረው እና እንደዚህ ብላኛለች። ለምሳሌ ምሳ አጎቴ ቤት ነን፣ ከዛ ራት እኛ ቤት ነን። ሁሉም ቤተሰቦች ስራ ያስፈቅዳሉ፣ ማናቸውም ስራ አይሰሩም። ከዚህ በደንብ ይደግሳሉ። ማታ ቤተክርስቲያን እናድራለን፣ ከዛ ቤት እመጣለን፣ ከዛ ምሳ ራት እያለን ቀኖ እናሳልፈዋለን። ጊፍት እንሰጣጣለን እንሰጣጣለን። አንቺ ጊፍት ትሰጫለሽ? እሰጣለሁ። ምን ለምሳሌ? አሁን ይሄኛው ዓመት ለካዝኔ መነጽር ነው የገዛውለት። ግን ምንድነው የምናደርገው እኛ ቤት እጣ ነው የምናወጣው። ላይክ እጣ የምታወጣው የሁሉም ስም ይጻፍበታል። ከዛ እኔ አንዳወጣለሁ፣ ላይክ አንድ ስም አወጣለሁ፣ እሱ አንድ ስም ታወጣለች፣ አንተ አንድ ስም ታወጣለህ ምናምን። ከዛ ስትከፍተው ወረቀቱ የሰው ሰው ስም አለበት። ለዛ ሰው ጊፍት ትገዛለን። ቀደም ቀደም ብለን ነው ያ ቲንክስ ጊቪንግ ነው እሱ። እንደዛ የምናደርገው ቲንክስ ጊቪንግ ለት ስንገናኝ ሁላችን ከወር በፊት ያ ወራ ለ አስበ ግፍቱን ለመግዛት ለአንድ ሰው ነው የምትገዛው እንጂ ለሁሉም ሰው አገዛም። ለህፃናቶቹ ብቻ ነው ለሁሉ የምትገዛው። ምን ገዛው? ሁሉም የደረሱኝ አሪፍ ጊፍቶች ናቸው። ለምሳሌ ያህል ዲስር የደረሰኝ አለ። አግዝን የደረሰኝ ቡትስ ነው የክረምት ቡትስ ነው። ላስቲር የደረሰኝ ሽቶ ነበረ፣ ግን እንደደረሰ ነው በቃ አለች። ሽቶ ደስ ይላል። በቃ የበዓል ሰሞን ያለው ነገር ግርግሩ። ጀስት ሞር ኢቨን በዓል የሚመስለው እዛ ነው። አዎ በደንብ የሚመስለው በዓል እዛ ነው። ሚስ የሚደረገው ሀገር ቤት ነው። ግርግሩ፣ ሁሉ ነገሩ ሚስ ይደረጋል ላይክ ሞር የበዓል ፊሊንግ አለው እዚያ ከራሚ አሁን ራሱ በዓል ነው፣ ግን ብዙም የበዓል ፊሊንግ አይነት ነገር የለውም። ኤክሴፕት ዘፈኑ ይከፍታሉ ምናምን። ጆይ ቱ ደ ወርልድ ሌላ የታወቀ የክርስማስ ሙዚቃ ነው። ያስደማኋቸዋችሁ ፔንታቶኒክስ ይባላሉ። የቮካል ቲሞች ናቸው፣ በጣም ጥሩ ናቸው። ዲጄ ዊሽ፣ እነዚህን ሰዎች መስማት አለብ። ፔንታቶኒክስ የሚባሉትን ጉግል አድርገህ ስማቸው። በዛ ላይ ብዙ አካፔል ላላቸው ማለት በድምፅ ብቻ የተቀነቀነ ሙዚቃ እና ትወደዋለህ ብዬ ገምታለሁኝ። እና እዚህ ሀገር እንግዲህ ሰዓት እየቆጠቡ ነው የሚሰጡንና ሰዓታችን ላያል ከአንድ አራት አምስት ደቂቃ ነው የቀረን። ሄኒ የምታስተላልፈው ነገር አለ እንግዲህ ፋትሱም ዊሽም እንግዲህ አንድ ላይ እግዚአብሔር በሰላም እስከሚያገናኝን መልካም ምኞቴ ነው። ከዛ በተረፈ በዓል ዛሬ ለመላውም ላይክ ሁሉም በዓሉን ለሚያከብር በሙሉ እንኳን አደረሳችሁ። ላለው ለኢትዮጵያም ገና በሰላም እንኳን አደረሳችሁ። ዊሽ ደግሞ ያው አገር ቤት በተለምዶ በጋራ የምናደርግ የነበረውን ነገር አሁን እኛ እኛን እያሰብክ አድርግልን ነው የምለው። እንግዲህ ከኔ የማስተላልፈው መልእክት ሚስተር ሚስተር ዊሽስ እኔም እንግዲህ የማስተላልፈው መልእክት ዓመቱ የተባረከ ይሁን፣ ብዙ ነገር መልካም የምኝን ሀገራችን ይባርክልን። በኢትዮጵያ ሚያይካቢ ዲጋ ሁላችሁን እንወዳችኋለን፣ እናተብራችኋለን። አዎ ሆይ ብለናል። አዎ አይሬ ላይ እየሰራ ነው። ለካ አይሬ ተጀምሯል። አይሬ ተጀምሯል። በከባድ ተጀምሯል። በባለም ኩራባቸው ዳንኤል ግዛው ዲጄሽ እየሰራ ያለው ጥሩ ያለው ነገር በጣም ደስ ይላል። ኤፍኤም ዘጠና ሰባት ላይ ማለት ነው። አዎ ሆይ ብለናል። በጣም ደስ ይለናል። እናመሰግናለን። እንግዲህ ታይማችሁን ላይክ ወስዳችሁ አብራችሁ ስለቆያችሁ በጣም አመሰግናችሁ። እንግዲህ ሁሉ ነገር መልካም እንዲሆንላችሁ እመኛለሁ በያላችሁበት። አድማጮቻችንም በጣም ነው የምንወዳችሁ። ከዚህ ከአሜሪካን ድምጽ ሬዲዮ ዲጄ ፋቱ ነበርኩ። እስካሁን ሳስተናግዳችሁ የነበረው በሄኖክ አበብና በናቲ ሙዚቃ ነው የምሰናበታችሁ። ጭፈራው ደራ ይሰኛል። ሁለቱ እንግዲህ ሄኖክ መጀመሪያ ያወጡ አልበም ላይ የነበረ ሙዚቃ ነው። በሱ ሞቅ አድርገን እንጨርሳለን ፕሮግራማችንን። አስተያየቶቻችሁን በፌስቡክ እና በትዊተር ቮይስ ኦፍ አሜሪካ አምሃሪክ ወይም ቮይስ ኦፍ አሜሪካ ቪኦ አምሃሪክ ብላችሁ ብትልኩልን ይደርሰናል። ወይንም ሃሽታግ ጋቢና ቪኦኤ በዛም ይደርሰናል። በጣም እንወዳቸዋለን። መልካም በዓል። ተጫወቱ። ጨርሰናል። What? I got you. got you right now. I let the this is the, the raw, rap the raw, the fera, the the the this is the, those metal dumb you'll be dancing, okay, they got you it's a dumb bitches, y'all the keep in the room of it dancing, since a real, naughty young a you you I'm not them, got I, and the them, got I, no rooster, let <laughs> them, god I, let them, we don't need